Of America. Yeah, yeah, America Dims Radio Tabano. ሰላም ጤና ይስጥልን እንደምናመሻችሁ አድማጮች፣ እለቱ ማክሰኞ መጋቢት 15 2007 ዓ ምት ዝግጅቶቻችንን ይዘንላችሁ ቀርበናል። አስተናጋጆቻችሁ ቆንጅታይና ሄኖክ ሰማ ግዜር ነን። በምሽቱ ዝግጅት የምስራቅ ናይል ተፋሰስ አካል በሆኑት በኢትዮጵያ በግብፅና በሱዳን መካከል የአባይ ወንዝ ውሃ አጠቃቀምና የታላቁ ህዳሴ ግድብ የመርህ ስምምነት በተፈረመ ማግስት የግብፁ ፕሬዚዳንት አዲስ አበባን ጎበኙ። ما የታላቁን ህዳሴ ግድብ በተመለከተ ወንድም ሀገር ከሆነው ከሱዳን ጋር ጭምር ትናንት በካርቱም የተፈራረምነው የመርህ ስምምነት በሦስቱ ሀገሮች መካከል ስለሚኖር የጠነከረ ግንኙነት በትክክለኛው አቅጣጫ የተደረገን እርምጃ እንደሚያመለክት እናምናለን። ዛሬ ማምሻውን የግብፁ ፕሬዚደንት አብድልፋታህ ኤልሲሲ በአዲስ አበባ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ከተገናኙ በኋላ ከሰጡት መግለጫ የወሰድነው ነው። ዝርዝሩን ይዘናል። በሌላኛው ዘገባ የቅድመ ማስጠንቀቂያ አሰራርን በመጠቀም የምግብ ዋስትና አለመኖርን በመተንበይ ረገድ የሰብአዊ እርዳታ ቡድኖች የተሻለ ውጤት እያገኙ መሆናቸው የተመለከተበትን ዘገባ ይዘናል። የፊታችን ቅዳሜ የሚካሄደው የናይጄሪያው ፕሬዝደንታዊ ምርጫ ከፍተኛ የሆነ ፉክክር ይጠበቅበታል። ተጨማሪ ዘገባ አለን። በሁለተኛው አጋማሽ የአባይ ወንዝ አጠቃቀም የመርህ ስምምነት ላይ የባለሙያ ትንተና እንዲሁም በዛሬ ዕለት የሚከበረውን የዓለም የሳምባ በሽታ ቲቢ ቀንን አስመልክቶ የሐኪም ምክር አካተናል። ለሁሉም እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እየጋበዝን አሁን የምሽቱን ዜናዎች እናሰማለን። ፈረንሳይ አልፕስ ተራሮች አካባቢ ከተከሰከሰው ኤርበስ አውሮፕላን 150 ተሳፋሪዎች ውስጥ አንድም ሰው በህይወት እንዳልተረፈ ዛሬ የፈረንሳይ ባለስልጣናት አስታወቁ። የሀገሪቱ ጠቅላይ ሚኒስትር ማኑዌል ቫል ሲናገሩ የጀርመን ዊንግስ አውሮፕላኑ የወደቀበት በረዶማ የአልፕስ አካባቢ አንድ ሄሊኮፕተር አርፎ ነበር፣ ሆኖም የእርዳታ ሰራተኞቹ አንድም ሰው በሕይወት አላገኙም ብለዋል። አንድ የበረዶ መንሸራተት ስፖርት መዝናኛ አካባቢ ባለስልጣን ደግሞ እንዳሉት አውሮፕላኑ ተሰባብሮ ትልቅ የሚባለው ስባሪ ከአንድ ትንሽ መኪና አይበልጥም ብለዋል። የአደጋው መንስኤ ምን እንደሆነ ለጊዜው አልተደረሰበትም። የጀርመን ዊንግስ አየር መንገድ ዋና ስራ አስኪያጅ ቶማስ ዊንክልማን ሲናገሩ አውሮፕላኑ ከስፔኗ ባርሴሎና ከተማ ተነስቶ ወደ ጀርመን ዱስልዶርፍ ሊጓዝ እንደጀመረ 11500 ሜትር የበረራ ከፍታ ላይ ደርሶ ነበር ከዚያም ለ8 ደቂቃ ያህል ወደ ታች እያቆለቆለ መጥቶ አንድ ሺ ስምንት መቶ ሜትር ላይ ከደረሰ በኋላ ከፈረንሳይ የበረራ ተቆጣጣሪዎች መሰወሩን የአየር መንገዱ ስራ አስኪያጅ ጠቅሰዋል። ከአውሮፕላኑ አብራሪዎች የተላለፈ የእክል ገጥሞናል ጥሪ እንዳልነበረ የፈረንሳይ የአቪያሲዮን ባለስልጣናት ገልጸዋል። የበረራ ተቆጣጣሪዎቹ ከአውሮፕላኑ አብራሪዎች መገናኘት ሲያቅታቸው የአደጋ ማስታወቂያ እንዳሰራጩ ነው የተነገረው። በአውሮፕላኑ ውስጥ ከነበሩት ተሳፋሪዎች መካከል ጀርመኖች፣ የስፓኝ ተወላጆችና ምናልባትም የቱርክ ሰዎች እንዳሉበት የገለጹት የፈረንሳዩ ፕሬዚደንት ፍራንሷ ኦላንድ ፈረንሳዮች የሉበትን ብዬ በሙሉ እርገጠኝነት መናገር አልችልም ማለታቸው ተጠቅሷል። በሀገራችን ምድር የደረሰ ከባድ አደጋ ሲሉ የገለጹት የፈረንሳዩ መሪ ለጀርመኗ ቻንስለር አንገላ መርክል ስልክ ደውለው ሀዘናቸውን እንደገለጹላቸው አመልክተዋል። ጀርመን ዊንግስ የሉፍታንዛ አየር መንገድ አካል የሆነ በቅናሽ ዋጋ የሚያጓጉዝ አየር መንገድ ነው። የተከሰከሰው አውሮፕላን የ24 ዓመት ዕድሜ ያለው ሲሆን ትናንት ሰኞ ሞተሩ የሜካኒካዊ ፍተሻ ተደርጎለታል ተብሏል። አደጋው የደረሰው ከፈረንሳዊ ዋና ከተማ ከፓሪስ 700 ኪሎ ሜትር ርቀት ላይ እንደሆነ ተነግረዋል። በአሸባሪነት ተከሰው እስር ቤት ከሚገኙት ዘጠኝ ጦማሪያንና ጋዜጠኞች መካከል ሁለቱ ሴት ተከሳሾች የማረሚያ ቤቱ አስተዳደር በደል ይፈጽምብናል ሲሉ ያቀረቡትን አቤቱታ ፍርድ ቤት ውድቅ አደረገው። አቃቤ ሕግ ከዘረዘራቸው ማስረጃዎች መካከል ተከሳሾቹ እንዲሰጧቸው የጠየቁትም ሲዲዎች ሊሰጧቸው አይገባም ሲል የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ የወንጀል ችሎት ዛሬ ወስኗል። መለስካቸው አመሃ የዛሬውን የፍርድ ሂደት ተከታትሏል። ኤንትሮ የፌዴራሉ ከፍተኛ ፍርድ ቤት 19ኛው ወንጀል ችሎት በነሶሊያና ሽመልስ የክስ መዝገብ ከተከሰሱት መካከል ሁለቱ ሴት ተከሳሾች በማረሚያ ቤቱ ላይ ያቀረቡትን አቤቱታ ውድቅ አደረገው። አቃቤ ሕግ በተከሳሾቹ በነሶሊያና ሸመልስ የክስ ማመልከቻ ከዘረዘራቸው ማስረጃዎች መካከል እንዲሰጧቸው የጠየቁትን ሲዲዎች ፍርድ ቤቱ ሊሰጣቸው አይገባም አለ። ቴክስት አቃቢ ህግ በእነሱ ሊያና ሽመልስ የክስ መዝገብ በአሸባሪነት ክስ ከመሰረተባቸው አስር ተከሳሾች መካከል መሐሌት ፋንታሁንና የዶም ካሳ የተባሉ ሴት ተከሳሾች የማረሚያ ቤቱ አስተዳደር በደል ይፈጽምብናል ሲሉ ያቀረቡትን አቤቱታ ፍርድ ቤቱ ዛሬ በሰጠው ብይን ውድቅ አደረገው። ሁለቱ ተከሳሾች ከአምስት ወራት በፊት ባቀረቡት አቤቱታ እንዳሉት የማረሚያ ቤቱ አስተዳደር ከሌሎቹ እስረኞች በተለየ ሁኔታ ሊጠይቋቸው የሚመጡ ዘመድ ወዳጆቻቸውን እንዳይጠይቋቸው እንደሚያደርግ፣ እነሱ በዘመድ ወዳጆቻቸው የሚጎበኙበት ጊዜ ከሌሎች እስረኞች በተለየ መንገድ እጅግ አጭር በመሆኑ ይህ እንዲታረምላቸው ለፍርድ ቤቱ አመልክተው ነበረ። ፍርድ ቤቱ የማረሚያ ቤቱ አስተዳደር ተወካይ ቀርቦ እንዲያስረዳ ትዕዛዝ ሰጥቶ ተወካይም ቀርበው ይህ ፍጹም እንዳልተደረገ ለፍርድ ቤቱ ተናግረዋል። ፍርድ ቤቱ ዛሬ በሰጠው ብይን የማረሚያ ቤቱን ደንብ ጠቅሶ በደንቡ መሰረት አቤቱታቸውን እዚያው በማረሚያ ቤቱ የአስተዳደር መዋቅር እስከ ላይኛው እርከን በማመልከት የሚታረም አሰራር ካለ ሊታረም ይችል እንደነበረ ገልጾ በወዳጅ ዘመዶቻችን አንጠየቅም ለሚለው ማስረጃ አላቀረቡም ሲል አቤቱታቸውን ውድቅ አድርጎታል። በዚሁ መዝገብ ክስ የቀረበባቸው ሌሎች ተከሳሾችም በጠበቆቻቸው አማካኝነት አቃቢ ሕግ ካቀረባቸው ማስረጃዎች መካከል ሲዲዎች በዝርዝሩ ስላሉ የእነዚህን ሲዲዎች ይዘት ለማወቅም ስለማይቻልና ይህም የመከላከል መብታቸውን ስለሚያጠበው ሲዲዎቹ እንዲሰጧቸው የጠየቁትንም ፍርድ ቤቱ ውድቅ አድርጎታል። አቃቢ ሕግ እነዚህ ሲዲዎች በፖሊስ እጅ በኤግዚቢትነት ስለሚገኙ መስጠት እንደማይቻል ያቀረበውን መከራከሪያ ፍርድ ቤቱ ተቀብሎ የድምፅ ከምስል ማስረጃ ሲቀርብ ተከሳሾቹም ወይም ጠበቆቹም ማየትና መስማት እንደሚችሉ፣ ፍርድ ቤቱ በኤግዚቢትነት የተያዙ እቃዎችን ለማከማቸት አቅም እንደሌለው ጠቅሶ የተከሳሾቹን ጥያቄ ውድቅ አድርጓል። መለስካቸው አምሀ ነበር። እናመሰግናለን። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በየመን ዛሬ ሺያዎቹ ሽምቅ ተዋጊዎች ወደ ደቡባዊው ክፍለ ግዛት እየገሰገሱ መሆናቸው ይሰማል። ከሀገሪቱ ፕሬዝደንት ታማኝ ሚሊሺያዎች ጋርም ተታኩሰዋል ተብሏል። ሁቲ ተብለው የሚጠሩት ሽምቅ ተዋጊዎቹ አልዳሊያ የምትባለው ከተማ ገብተው ከፕሬዚደንት አብድራቡ ማንሱር ሀዲ ታማኝ ሚሊሻዎች ጋር ነው ከባድ ውጊያ ያካሄዱት። በሰሜኗ ታይስ ከተማ ደግሞ ከታኢስ ክፍለ ሀገር ደግሞ ሽምቅ ተዋጊዎቹና ከስልጣን የተወገዱት የፕሬዚደንት አሊ አብደላ ሳሊ ተዋጊዎች ሁቲዎቹን በመቃወም ከወጡ ሰልፈኞች ጋር መጋጨታቸው ተሰምተዋል። ወታደሮቹ በሰልፈኞቹ ላይ ተኩስ ከፍተዋል ነው የተባለው። ቢያንስ አንዱን ገለው ብዙዎች አቁስለዋል ሲሉ የሕክምና ባለስልጣናት ገልጸዋል። የየመኑ ቀውስ የአካባቢውን ሀገሮችና የዓለም አቀፍ ሸሪኮቻቸውን ትኩረት እየሳበ መጥተዋል። ትናንት ሰኞ በየመን የዩናይትድ ስቴትስ አምባሳደር ማቲ ቱለር በሰጡት ቃል አለም አቀፍ እውቅና ባለው የፕሬዚደንት ሀዲ መንግስትና ዋና ከተማዋን በተቆጣጠሩት ሁቲዎች መካከል የስልጣን ክፍፍል ስምምነት ላይ ይደረሳል የሚል አንጻራዊም ቢሆን ተስፋ አለኝ ማለታቸው ተጠቅሷል። ቶሎ ውሳኔ ላይ መደረስ አለበት ሲሉም አምባሳደሩ አክለው አሳስበዋል። የአፍጋኒስታን ፕሬዚዳንት አሽራፍ ጋኒ ዛሬ በዩናይትድ ስቴትስ በዋይት ሀውስ ቤተ መንግስት ከፕሬዚዳንት ባራክ ኦባማ ጋር ይገናኛሉ ተብሎ ይጠበቃል። ሁለቱ መሪዎች ከሚወያዩባቸው ጉዳዮች መካከል የዩናይትድ ስቴትስ ወታደሮች ወደፊት በአፍጋኒስታን መቆየትን ይጠቀልላል። ፕሬዚዳንት ጋኒና የጋርዮሽ መንግስቱን የሚመሩት ከፍተኛ የአፍጋኒስታን ባለስልጣን አብዱላ አብዱላ ትናንት ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ጭምር ከፍተኛ ከዩናይትድ ስቴትስ ባለ ሹማምንት ጋር ተነጋግረዋል። ሜሪ አሌስ ሳሊንስ ከአሜሪካ ድምፅ የውጭ ጉዳይ መስሪያ ቤት ዘገባ ልካለች። ዝርዝሩን ትዝታ በላቸው ይዛለች። አዲሶቹ የአፍጋኒስታን መንግስት ባለስልጣናት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ፣ መከላከያ ሚኒስትር አሽተን ካርተር እና የገንዘብ ሚኒስትር ጃክ ሉ ትላንት በካምፕ ዴቪድ ውይይታቸው ከአልቃይዳና ከታሊባን ስለሚካሄድባት ያልተቋረጠ ጥቃትና ስለ አጠቃላይ የአፍጋኒስታን ደህንነት እንደተነጋገሩ ታውቋል። በአፍጋኒስታን ስለሚመራ የእርቅ ጥረት ክልላዊ ትብብርና የአፍጋኒስታንን ኢኮኖሚ ስለማጠናከርም ተወያይተዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ የዛሬው ውይይታችን የአፍጋኒስታን ብሔራዊ ጥምር መንግሥት ለአገሪቱ ደህንነት ያለውን ኃላፊነትና ለሕዝቡ የሚያወጣውን የተሃድሶ አጀንዳ ጥልቀት ያንጸባርቃል። ባለፈው መስከረም ወር ስልጣን የያዙት አዲሱ የአፍጋኒስታን ፕሬዝዳንት አሽራፍ ጋኒ ከቀደሟቸው ሐሚድ ካርዛይ የበለጠ ከዩናይትድ ስቴትስ ጋር ወዳጅነት ለመመስረት ታላቅ እርምጃ ወስደዋል ብለዋል ኬሪ። ፕሬዚደንት ጋኒ በበኩላቸው የአፍጋኒስታንንና የአሜሪካን ደህንነት የማስጠበቅ የጋራ ፍላጎት ስላለን እስትራቴጂያዊ ሽርክና ነው አበክረን የምንጠይቀው ብለዋል። ሆኖም አሉ ጋኒ አወር ዲተርሚኔሽን ኢዝ ቱ ሜክ ሹር ዛት አወር ፒፕል ሊቭ ኖት ጀስት ኢን ፒስ፣ ህዝባችን በሰላም ብቻ ሳይሆን በክብርና በብልጽግናም እንዲኖር ነው ቁርጠኝነታችን። ፕሬዚደንት ጋኒ ፕሬዚደንት ኦባማ የዩናይትድ ስቴትስ ወታደሮችን ከአፍጋኒስታን መውጣት በማራዘም በአመት ከ10 ሺ ይልቅ ወደ 5600 እንዲቀንሱት ጠይቀዋል። ዛሬ በዋይት ሀውስ ሁለቱ መሪዎች በዚህ ነጥብ ላይ እንደሚወያዩም ታውቋል። አድማጮች በመጨረሻ የዩናይትድ ስቴትስና ሌሎቹ አምስቱ የዓለም ሀያላንን ያካተተው ቡድን ከኢራን ጋር የኒውክሌር ጉዳዩን ድርድር እያካሄደ ባለበት በዚህ ወቅት የዩናይትድ ስቴትስ አጋር የሆነችው እስራኤል በሚስጥር ስለሚደረገው ድርድር ዝርዝሩን ለማግኘትና ስምምነት ላይ እንዳይደረስ ለማደናቀፍ ስትሰልል ከርማለች ተብሎ ተዘግቧል። ይህን የዘገበው ትናንት ሰኞ ማታ የወጣው ዎል ስትሪት ጆርናል ጋዜጣ ነው። እስራኤል ስለ ድርድሩ መረጃ ለማግኘት በድብቅ በማዳመጥ በሚስጥር ከሚካሄዱ የዩናይትድ ስቴትስ ገለጻዎች መረጃዎችን በመፈልፈል ሰላዮች በማሰማራትና በአውሮፓውያን ዲፕሎማቶች ጋር ባላት ግንኙነቷ በመጠቀም መሰለሏን አሜሪካ ባለፈው ዓመት ደርሳበታለች ይላል ጋዜጣው እስራኤል በበኩሏ በቀጥታ ዩናይትድ ስቴትስን አልሰለልኩም ስትል ታስተባብላለች መረጃዎቹን ያገኘሁት ስለ ስብሰባዎቹ ይዞታ በየጊዜው ገለጻ ከሚያገኙ የኢራን ባለስልጣናት ዘንድ ስለላ በማካሄድ ነው ስትል አስታውቃለች። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። የምታዳምጡት የአሜሪካ ድምፅ ሬዲዮ በ25ና በ31 ሜትር ባንዶች የሚያስተላልፈውን የማክሰኞ ምሽት ዝግጅታችንን ነው። የምናስተናግዳችሁ ሄኖክ ሰማእግዜርና ቆንጂት ታየነን እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በምሽቱ ዝግጅት ለትንተና ያሰናዳናቸውን ዜናዎች በድጋሚ እናስተዋውቃችሁ። የምስራቅ ናይል ተፋሰስ አካል በሆኑት በግብፅ በኢትዮጵያና በሱዳን መካከል የአባይ ውሃን አጠቃቀም የመርህ ስምምነት በፈረሙ ማግስት በዛሬው እለት የሁለቱ ሀገሮች መሪዎች በአዲስ አበባ ተወያዩ። የቅድመ ማስጠንቀቂያ አሰራርን በመጠቀም የምግብ ዋስትና አለመኖርን በመተንበይ ረገድ የሰብአዊ እርዳታ ቡድኖች የተሻለ ውጤት እያገኙ መሆናቸው ተመልክቷል። የተባ ፉክክር በሚጠበቅበትና የፊታችን ቅዳሜ የሚካሄደው የናይጄሪያ ምርጫን የተመለከተ ዝርዝር ዘገባም አለን። ለሁሉም እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን አብይ ርስ እናሰማ። የምስራቅ ናይል ተፋሰስ አካል በሆኑት በኢትዮጵያ በግብፅና በሱዳን መካከል የአባይ ወንዝ ውሃ አጠቃቀምና የታላቁ ሕዳሴ ግድብ የመርህ ስምምነት በተፈረመ ማግስት በዛሬው እለት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የግብፁ ፕሬዚዳንት አብደልፈታህ አልሲሲን በአዲስ አበባ ለውይይት ጋብዘዋል። ዘጋቢያችን እስክንድር ፍሬው ከአዲስ አበባ በመስመር ላይ ይገኛል። እንደምናመሸ እስክንድር። እንደምናመሸ ሄኖክ። በቅድሚያ ጠቅላይ ሚኒስትር ኃይለማርያም ደሳለኝና የግብጹ ፕሬዚዳንት አብደልፈታህ አልሲሲ በምን ጉዳዮች ላይ ነው የተወያዩት? ዛሬ በአዲስ አበባ እንግዲህ ሁለቱ መሪዎች በብሔራዊ ቤተ መንግስት ለጋዜጠኞች ባደረጉት ገለጻ ላይ እንዳመለከቱት የሁለቱን ሀገሮች ግንኙነት አካባቢያዊና አህጉራዊ የጸጥታ ጉዳዮችን በተመለከተ ጠቅለል ያሉ ጉዳዮችን እንደዚሁም የህዳሴውን ግድብ አስመልክተው መወያየታቸውን ነው የገለጹት። ነክ እንግዲህ በሶስቱ ሀገሮች መካከል ማለትም በሱዳኑ ፕሬዚዳንት ኦማር ሀሰን አልበሽር አስቀድሜ የገለጽኳቸው የግብፁ መሪ አብደልፋታህ ኤልሲሲ እና የኢትዮጵያ ጠቅላይ ሚኒስትር ሀይለማርያም ደሳለኝ ትናንት በካርቱም ነው ስምምነት የፈረሙት። የዚህ ስምምነት ሰነድ ዝርዝሮችም በዛሬ ዕለት ይፋ መሆን ጀምረዋል። ምንድን ነው በእነኚህ ስምምነቶች ላይ የተካተቱት ነጥቦችና ምናልባት ሁለቱ መሪዎች ዛሬ ማምሻውን በአዲስ አበባ በዝርዝር አስረድተው ከሆነ ሁለቱ መሪዎች፣ ሄኖክ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝና የግብፁ ፕሬዚዳንት አብዱልፈታ ኤልሲሲ ወደ ስምምነቶቹ ዝርዝሮች ባይሄዱም በትክክለኛ አቅጣጫ እየሄድን ነው የሚል እንድምታ ያለው መልእክት ነው ለጋዜጠኞች ያስተላለፉት። ስምምነቱም ከፍተኛ ግምት የሚሰጠው መሆኑን ገልጸዋል። ከዚህ አንጻር የተናገሩት የግብፁ ፕሬዚዳንት አብዱልፈታህ ኤልሲሲ ለምሳሌ የሚከተለውን ነበር ያሉት ሄኖክ ما يتعلق بموضوع سد النهضه اعتقد ان اتفاق اعلان المبادئ الذي قمنا بالتوقيع عليه امس في الخرطوم የታላቁን የህዳሴ ግድብ በተመለከተ ወንድም ሀገር ከሆነው ከሱዳን ህዝብ ጭምር ትናንት በካርቱም የተፈራረምነው የመርህ ስምምነት በሦስቱ ሀገሮች መካከል ስለሚኖር የጠነከረ ግንኙነት በትክክለኛው አቅጣጫ የተደረገን እርምጃ እንደሚያመለክት እናምናለን። የናይልን ወንዝ ሦስት ወገኖች የሚያሳስቧቸውን ጉዳዮች ከማካተት አንጻር ነው ይህም የሚሆነው። ከጋራ ትብብርና ተጠቃሚነት አንጻር አንድ እርምጃ ወደፊት ነው። እርምጃውም እንደሚቀጥል እናምናለን። እና ሄኖክ በአጠቃላይ ከስምምነቱ ዝርዝር ነጥቦች ይልቅ በስምምነቱ አስፈላጊነትና ጠቀሜታነት ላይ ያተኮረ ማብራሪያ ነው የሰጡት። እንግዲህ ስምምነቱንም በምንመለከት ጊዜ የመርህ ስምምነቶች ናቸው። በአጠቃላይ በሁለቱ ሕዝቦች መካከል በተለይ ደግሞ ኢትዮጵያ የምትገነባውን የታላቁ ህዳሴ ግድብ አስመልክቶ የጋራ ውይይት ለማድረግ በአጠቃላይ በአፍሪካ አህጉር ከአካባቢ አየር ንብረት ለውጥ ጋር በተያያዘ የሚከሰቱ የውሃ እጥረቶችና እንደዚሁም የተፈጥሮ ሀብቶችን የመጠቀም በእኩልነትና ፍትሐዊ በሆነ መልኩ የመጠቀም መብቶች የውሃ አጠቃቀምን የተመለከተ ስምምነት ነው እና በአጠቃላይ ጉዳዮች ላይ እያተኮረ ነው። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ይህን አስመልክቶ የሀገራቸውን ፖሊሲና አፈጻጸም እንዴት ነው የገለጹት? ምንድን ነው እንግዲህ ያሉ ጠቅላይ ሚኒስትር ኃይለ ማርያም ኢትዮጵያ ግብጽና ሱዳን በካርቱም የደረሱበትን የመርህ ስምምነት ዝርዝር ሁኔታ የሚመረምር ኮሚቴ ይቋቋማል። አሁን ያለን ግንኙነትም ወደፊት እንደሚቀጥል አሁን ባለው ላይ እየገነባን እንደምንሄድ ተስፋ እናደርጋለን። ይህን የምናደርገውም ለሁለቱ ሕዝቦቻችን የጋራ ተጠቃሚነት ስንል ነው ብለዋል ጠቅላይ ሚኒስትሩ። ዋናው ግን ጠቅላይ ሚኒስትር ሀይለማርያም የትናንትናውንም ስምምነት የቀጠለውንም የእሳቸውን እና የግብፁን ፕሬዚዳንት ግንኙነት የእስካሁኑ ሂደት ዋነኛ ስኬት አድርገው የገለጹት ግን በሁለቱ በኩል ያለ የታየውን ፖለቲካዊ ፈቃደኝነትና ቁርጠኝነት ነው። እናዳምጣቸው። we achieved is a political will and commitment from both sides to keep this እንግዲህ ጠቅላይ ሚኒስትሩ ያሉት ያሳካነው ዋነኛው እርምጃ በሁለታችንም በኩል የታየው ፖለቲካዊ ፈቃደኝነትና ቁርጠኝነት ነው ነው ያሉት። ይህ ደግሞ ለሁለቱም ህዝቦቻችን ጥቅም ስንል እና በሁለቱ ህዝቦቻችንና ሀገሮቻችን መካከል ያለውን ታሪካዊ ትስስር ከማስጠበቅ ረገድ ያደረግነው ነው ብለዋል። አሁን ያለውን ፍጥነት፣ የግንኙነት ፍጥነት እና ይዘት ማስጠበቅ እንደሚገባም ገልጸዋል። ይህ መተማመንና መግባባትም የሚቀጥል ይመስለኛል ሲሉ አስረድተዋል። ሄኖክ፣ እና ሁለቱ መሪዎች በተለይም ትኩረት የሰጡት የኢትዮጵያው ጠቅላይ ሚኒስትር ያብራሩትን የተፈጠረውን የተሻለ መግባባትና መተማመን ነው። እስክንድር እንግዲህ በጋራ ልማትና ብልጽግና፣ ፍትሐዊ የተፈጥሮ ሀብት አጠቃቀም ላይ የፖለቲካ ፈቃድ እንዳለ ነው ሁቱ መሪዎች በዛሬው ዕለት በአዲስ አበባ ባደረጉት መግለጫ ላይ ያስተዋል ነው። እንግዲህ ያፈጻጸሙን ጉዳይ ወደፊት የምናየው ይሆናል። ለምሽቱ ዝርዝሩን ስለሰጠህ እናመሰግናለን እስክንድር ፍሬው። አመሰግናለሁ እኔም ሄኖክ። ወደ መጽሔት ክፍለ ጊዜ ያሰናዳናቸው ዘገባዎች ስናልፍ የዓለም ግብ ቲቪን ማጥፋት መሆኑን አንድ የተባበሩት መንግስታት ድርጅት የስራ ኃላፊ አስታወቁ። በዓለም የጤና ድርጅት የዓለም አቀፍ የቲቪ የኤች አይ ቪ ና የማህበረሰብ ተሳትፎ መርሃ ግብር አስተባባሪ የሆኑት ዶክተር ሀይለ እየሱስ ጌታሁን ማምሻውን ለቪኦኤ በሰጡት መግለጫ ዓለም በቲቪ ላይ አበረታች ውጤት እያስመዘገበ መሆኑንና ስጋቱም የዚያኑ ያህል ከፍተኛ መሆኑን አመልክተዋል። ሰሎሞን አባተ ዶክተር ኃይለ ኢየሱስን አነጋግሮ ተከታዩን ዘገባ አሰናድቷል። የቲቪ አምጭው ህዋስ ምንነትና የዚህ ሳንባ ነቀርሳ እየተባለ ሲጠራ የኖረን ችግር ምንነት ጀርመናዊው ተመራማሪ ሮበርት ኮች ለመጀመሪያ ጊዜ ያገኘው ግኝቱንም ለዓለም ይፋ ያደረገው ልክ የዛሬ 178 ዓመት በዛሬዋ ዕለት ነበር። እነሆ ዛሬ መጋቢት 15 በተባበሩት መንግሥታት ድርጅት የጤና መርሃ ግብር ደብልዩ ኤች ኦ በዓለም የጤና ዘመቻ ቀንነት ታውጀው ከሚታሰቡ ስምንት ዕለታት አንዱ ሆኖ በዓለም ዙሪያ እየታሰበ ይገኛል። ቲቢን የማቆም ዓለም አቀፍ አጋርነት መርሃ ግብር በመጪዎቹ ሀያ ዓመታት ውስጥ የቲቢን ሞት መጠን በዘጠና አምስት ከመቶ ለመቀነስ እየተንቀሳቀሰ እንደሆነ ድርጅቱ አስታውቋል። የዓለም የጤና ድርጅት ቲቢን የማቆም መርሃ ግብር ባለሥልጣናት በአሁኗ ደቂቃ በዩናይትድ ስቴትስ የተወካዮች ምክር ቤት ውስጥ ከሕግ አውጪ እንደራሴዎች ጋር ተቀምጠው እየመከሩ ነው የአሁኑን ስብሰባቸውን እያደረጉ ያሉት ከኮንግረሱ የአናሳዎቹ እንደራሴዎች መሪ ናንሲ ፐሎሲ ጋር ነው። በዓለም የጤና ድርጅት የቲቢ የኤች አይ ቪ እና የማህበረሰብ ተሳትፎ መርሃ ግብር አስተባባሪውን ዶክተር አለይ ሀይለ ኢየሱስ ጌታሁንን ወደ ስብሰባው እየገቡ ሳሉ ከጥቂት ደቂቃዎች በፊት አግኝቻ ያነጋግሬያቸው ነበር። ለምን ይሆን ዋሽንግተን የሚገኙት ከጄኔቫ ደብሊውኤችኦ የዓለም ጤና ጥበቃ ድርጅት ለሚቀጥሉት ሀያ ዓመታት ያወጣው አዲስ ስትራቴጂ አለ። ያ ስትራቴጂ ካሁኑ በአግባቡ በሀገሮች እንዲሰራ ለማድረግ የአሜሪካ መንግስት ድጋፍ ስለሚያስፈልግ ለሱም የሚሆነውን ድጋፍ ከተለያዩ የህዝብ እንደራሴዎች ጋር በመነጋገር ድጋፍ ለማሰባሰብ ነው። ለመሆኑ አሁን በአሁኑ ጊዜ በአለም ዙሪያ ያለው የቲቪ ሁኔታ ወይም የሳምባ ነቀርሳ እንዳሉት ሁኔታ ምን ይመስላል? ገጽታ እንግዲህ ቲቪ በጣም በአሁኑ ጊዜ የሰውን ልጅ ከሚያጠቁ ካሉ ተላላፊ በሽታ ዎች ከግንባር ቀደሞቹ አንዱ ነው። በየአመቱ ዘጠኝ ሚሊዮን የሚገመቱ ህዝቦች በቲቢ በሽታ ይጠቃሉ። ከዛ ውስጥ ደግሞ አንድ ነጥብ አምስት ሚሊዮን የሚሆኑት ይሞታሉ። ይህ ቁጥር ደግሞ ከኤች አይቪ ጋር ተመሳሳይ ነው። በየአመቱ በየአመቱ ዶክተር ሀይለ ኢየሱስ ከዚህ በፊት በእንግሊዝም ፓርላማ ውስጥ እንደዚሁ አይነት እንቅስቃሴ እንደነበረ ትዝ ይለኛል። ለመሆኑ የዓለም ምላሽ ምን ይመስላል? ቲቪ በአሁኑ ጊዜ አሁን ያሉበትን የዩናይትድ ስቴትስ ኮንግረስን ጨምሮ እንግዲህ አሁን ባለፈው በአለም ያለው የቲቪ የሳምባ ነቀርሳን ለመከላከል የሚደረገው ጥረት በተለይ ባለፉት ሀያ አመታት አመርቂ ውጤት እያስመዘገበ ነው ያለው ባለፉት ሀያ አመታት ከስልሳ አንድ ሚሊዮን በላይ የሚሆኑ የሳምባ ነቀርሳ በሽተኞች ታክመው ድነዋል። ከዚህ ውስጥ ደግሞ ወደ ከሰላሳ ሰባት ሚሊዮን በላይ የሚሆኑ ሰዎች በቲቢ እንዳይሞቱ መከላከል ተችሏል። ይህ ድጋፍ በዓለም ባሉ ለጋሽ መንግስታት እንደዚሁም ደግሞ በአገሮች በበሽታው የተጠቁ ያሉ አገሮች በሚያደርጉት የአገር ውስጥ የገንዘብ ኢንቨስትመንት የተነሳ የሚደር የተገኘ ውጤት ነው። ይሄንን ደግሞ ለማድረግ አሁን የዓለም ጤና አጠባበቅ ድርጅት አዲስ ስትራቴጂ አውጥቷል። ቅድም ለመጥቀስ እንደሞከርኩት ይሄ ስትራቴጂ ደግሞ የሚረዳው ለምንድን ነው? እስከ ዛሬ የነበሩት የሀያ አመታት ጥረቶች የወረርሽኙን የሳምባ ነቀርሳን ወረርሽኝ ለማቆም የሚያደርጉ ጥረቶች ነበሩ። አሁን በዚህ ስትራቴጂ የተነሳ ወደሚቀጥለው ምዕራፍ ለመሸጋገር የሚያስችለን እንደ ወይም ወረርሽኙን ለመፈጸም ኢንዲንግ ለማቆም ኤፒደሚክ ብለን ለማጥፋት ማለት ነው። ጉጥረቶች ላይ እየተደረገ ያለው እና የዓለም ያለው ድጋፍ ጥሩ ነው፣ ነገር ግን በቂ አይደለም ነው እያለን ያለ ነው። ምክንያቱም ሊድን ከሚችል በሽታ በየአመቱ አንድ ነጥብ አምስት ሚሊዮን የሚሆን ህዝብ መሞት የለበትም በሚል ነው። እንግዲህ ድጋፎች ከመንግስታት ከፖለቲካ እንደራሴዎች እንዲመጣ እያሰባሰብን ያለ ነው። ዶክተር አለ ኢየሱስ፣ ምንም እንኳን የእርስ ኃላፊነት በአለም አቀፍ ደረጃ ያለውን የቲቢ ሁኔታ መከታተል ቢሆንም መቼም ኢትዮጵያዊ ኖትና በዛ አካባቢ ያለውን ሁኔታ በቅርብ የሚከታተሉ ከሆነ የኢትዮጵያ ገጽታ ምን ይመስላል በአሁኑ ጊዜ ካለዎት መረጃውን? እንግዲህ ኢትዮጵያ የዓለም ጤና ጥበቃ ድርጅት በጣም በሽታው ተጠቁ ከሚላቸው ሀያ ሁለት ሀገሮች አንዷ ናት። በየአመቱ በጣም በርካታ በሽተኞችም በዚህ በሽታ ይገኛሉ እና በአጠቃላይ የኢትዮጵያን ውጤት ስናየው በጥሩ ደረጃ ላይ የሚገኝ ነው። ይሄም ሲባል ግን ችግሮች የሉም ማለት አይደለም። እነኛን ችግሮች ባለው ጤና መዋቅር መሰረት ጥሩ እንቅስቃሴ እየተደረገ ነው ያለው። በተለይ ደግሞ በአለፈው አመት ወጥቶ በነበረው የዓለም ጤና ጥበቃ ድርጅት ሪፖርት ላይ ኢትዮጵያ በተለይ ደግሞ ይህንን በሽታውን ሊቋቋም በሚችለው የበሽታ አይነት ያስመዘገበችው ውጤት በጥሩ ውጤት አስመዝግበዋል ከተባሉ ጥቂት ሀገሮች ውስጥ የተሰለፈ ነው የነበረው እና ያለኝ ግምጋሜ በአጠቃላይ ጥሩ ነው የሚል ነው። ጥረቶቹ መቀጠል አለባቸው ተጠናክረው። ዶክተር ኃይለ ኢየሱስ ጌታሁን በደብሊዩ ኤች ኦ ወይም የዓለሙ የጤና ድርጅት ተሸላሚ የስራ ኃላፊ ናቸው። ስለ ቲቪ ችግር ስፋት የዛሬ ገጽታና ቲቪን ለማቆም እየተደረጉ ስላሉ ጥረቶች ሰፋ ያለ ማብራሪያ ነው የሰጡኝ። ከዌብሳይታችን ሙሉውን ቃለምልልስ ምልልስ ማግኘት ይችላሉ። ዶክተር ኃይለ ኢየሱስን በሌሎችም ዝግጅቶች ሰሞኑን እያያዝኳቸው መልሳለሁ። ለዛሬ አመሰግናችኋለሁኝ። በምሽቱ ዝግጅታችን ደግሞ የዓለም ቲቪ ቀንን የሚመለከት ተጨማሪ ዝግጅት ይኖረናል። ሰሎሞን አባተ ነኝ ለአሜሪካ ድምፅ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያናው ከላይ ያሰማናችሁን ቃለ ምልልስ በድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማሃሪክ ገብታችሁ መከታተል ትችላላችሁ። አሁን ከምሽቱ 3 ሰዓት ከ26 ደቂቃ ሆኗል። ወደ ተከታዩ ዘገባችን ስናልፍ የኢቦላ ወረርሽኝ በታሪክ ባልታየ መልኩ በምዕራብ አፍሪካ ከተዛመተ አንድ ዓመት ሞልቶታል። ይህ በሽታ በአስከፊ ሁኔታ በምዕራብ አፍሪካ ከመዛመቱ በፊት ለመከላከል ይቻል እንደነበር አንድ የሕክምና ቡድን ገልጿል። ድንበር አልባ የሐኪሞች ቡድን የተባለው ኤምኤስኤፍ ዓለም ለኢቦላ የሰጠውን ምላሽ የሚነቅፍ ትንታኔ አቅርቧል። ዘጋቢያችን ሊሳ ሽላይን ከጄኔቫ የላከችውን አዳነች ሳይት ታቀርበዋለች። የድንበር አልባ ሐኪሞች ቡድን ያወጣው ዘገባ ኢቦላን በመከላከል ተግባር ላይ ከተሰማሩት የድርጅቱ ሰራተኞች ጋር በተደረገው ቃለ መጠይቅ ላይ የተመሠረተ ነው። አሁን መለስ ብለን ስናየው የህክምና ቡድን ያለንን ኃይል ሁሉ አሰባስበው በተሻለ ፍጥነት መድረስ ይገባው ነበር ሲሉ የሕክምናው ቡድን ስራ አስኪያጅ ሚኬላ ሰራፊኒ ለአሜሪካ ድምፅ ሬዲዮ ተናግረዋል። ቡድኑ በበለጠ ወሳኝነት ከመግፋት ቆጠብ ያለው የዓለም የጤና ድርጅት ስለ በሽታው አስከፊነት የሰጠነውን ማስጠንቀቂያ የተጋነን አድርጎ ስላየው ነው ብለዋል ሰራፊኒ። በዚያን ወቅት ብዙም ክብደት አልሰጡትም ነበር በተለያዩ ዘጠኝ አገሮች በኢቦላ ህክምና የተሰማራንና በሀያ የተለያዩ የኢቦላ መዛመቶች የሰራን ሆኖ እያለ ነው የተጠራጠሩን የአሁኑ የኢቦላ መዛመት ከበፊቱ የተለየ እንደሆነ በሚገባ ተረድተን ነበር የአሁኑ መልካ ምድራዊ አቀማመጥ እኛ ከሰራንባቸው አካባቢዎች ፈጽሞ የተለየ ነው በሽታው በከፋ መልኩ የተዛመተባቸው አካባቢዎች የተለያዩ ናቸው ድንበር ዘሎ የመዛመቱ ጉዳይም ልዩ ነው የነበረው ስለሆነም በሚገባ ካልተያዘ በስተቀር ወረርሽኙ ከቁጥጥር ውጭ ሊሆን እንደሚችል በሚገባ ተገንዝበን ነበር በላይቤሪያ በሲራሊዮንና በጊኒ የተዛመተው ወረርሽኝ በመቅሰፍት ደረጃ ላይ እንደደረሰ በተግባር ታየ ወደ 2500 የሚጠጉ ሰዎች ኢቦላ የያዛቸው ከ10 ሺ በላይ የሚሆኑት አለቁ። ከሙታኑ መካከል 500 የሚሆኑት የሕክምና ሰራተኞች ናቸው። ከእነሱም 14 የድንበር አልባ ሐኪሞች አባላት ነበሩ። ጊኒ ውስጥ ኢቦላ መግባቱ ከተረጋገጠ አንድ ዓመት በኋላ በምዕራብ አፍሪቃ የሰፈነው የፍርሃት ድባብና ሲነዙ የነበሩት የተሳሳቱ ወሬዎች በሽታውን ከመዛመት ለማቆም ይደረግ የነበረውን ጥረት ማሰናከል ቀጠሉ። ኢቦላ ከአካባቢው ጋር ተሳስሮ የሚቆይ በሽታ ይሆን እንደሆነ ግልጽ አይደለም ይላሉ ዶክተር ሰራፊኒ ይሁንና አልፎ አልፎ በአካባቢው የሚከሰት በሽታ የመሆን እድሉ ጠንካራ ነው ሲሉ አስረድተዋል generally and what we know is that whenever there is an Ebola outbreak we generally have a second or third without knowing exactly በአጠቃላይ የምናውቀው ነገር ቢኖር ኢቦላ በሚዛመትበት ወቅት በስርጭቱ መካከል የነበረውን የጊዜ መጠን በሚገባ ሳንረዳ ሁለተኛና ሶስተኛ መዛመቶች የሚኖሩ መሆናቸውን ነው። አሁን ግን የተሻለ ግንዛቤ ያለን ብዬ አምናለው። ብዙ ተምረናል የሚል እምነት ነው ያለኝ። በአሁኑ ወቅት ስለ በሽታው በዓለም አቀፍ ደረጃ የተሻለ ንቃት አለ። የድንበር አልባ ሐኪሞች ቡድን የኢቦላ ወረርሽኝ አክትሟል ከማለት በፊት በቀላሉ የማይገመቱ ብዙ ተግዳሮቶች እንዳሉ በመግለጽ ያስጠነቅቃል። ስህተት ለመስራትና ለቸልተኝነት ቦታ መሰጠት እንደሌለበትም አስገንዝቧል። ቀጣዩ ዘገባ ናይጄሪያን ይመለከታል። በመጪው ቅዳሜ የሚካሄደው የናይጄሪያ አምስተኛው ፕሬዝደንታዊ ምርጫ ሀገሪቱ ወደ ዲሞክራሲያዊ ስርዓት ከተሸጋገረችበት እንደ ኤሮፓውያን የዘመን አቆጣጠር ከ1999 ወዲህ ጠንካራ ፉክክር የሚካሄድበት እንደሚሆን ይጠበቃል። በዚህ ፉክክር የሚኖረውን የድምፅ አሰጣት ጠንካራ የሚያደርገው ያ ብቻ አይደለም። ከአቡጃ የደረሰን የክሪስታይን ዘገባ ሌሎችንም ነጥቦች ይዘረዝራል። አዲሱ አበበ ዝርዝሩን ይዟል። ከፖለቲካዊ የስልጣን ሚዛናዊነት እስከ ድምፅ አሰጣጡ ያለው ሂደት የቅዳሜውን ፉክክር የሚያከብዱ ሁኔታዎች እንዳሉ ተንታኞች ይናገራሉ። ያለፉትን አራት የምርጫ ሂደቶች እንኳ ብናስታውስ በተቃዋሚዎች መካከል የአንድነት ወይም የህብረት አለመኖር ገዢው ህዝባዊ ዲሞክራቲክ ፓርቲ ድል እንዲቀዳጅ አይነተኛ ምክንያት ሆኗል። እርግጥ ነው እንደ አውሮፓ አቆጣጠር በ2013 ዋና ዋና ተቃዋሚ ፓርቲዎች ያቋቋሙት የመላው ተራማጅ ምክር ቤት ኤፒሲ በመካከላቸው የነበረውን ልዩነት ማጥበብ ችሏል። ምናልባትም ኤፒሲ ለወቅቱ ፕሬዝዳንት ለጉድላቅ ጆናታን ገዢ ፓርቲ ብርቱ ተፎካካሪ ሆኖ ሊወጣ እንደሚችል ተንታኞች ይናገራሉ። የኤፒሲው ተፎካካሪ ሙሐመዱ ባሁሪ በመላው የናይጄሪያ ህዝብ ዘንድ ታዋቂ ናቸው። እናም የፖለቲካ ተንታኙ ክሪስ ንጎውዶ እንደሚሉት ገዢው ፓርቲ ባለፉት ምርጫዎች በመላ አገሪቱ የነበረው ድጋፍ ዛሬ ላይኖር ይችላል። በታሪክ እንደታየው ተቃዋሚ ፓርቲዎች በክልል በመወሰናቸው ብሔራዊ ምርጫውን ሳያሸንፉ ቀሩ። አሁን ለመጀመሪያ ጊዜ ግን ተቃዋሚ ፓርቲዎች የነበራቸው ሚና ተቀይሮ ብሔራዊ የሆነ ጥምረት በመፍጠራቸው ገዢው ፓርቲ ደግሞ በያዘው የተሳሳተ ፖለቲካ አካሄድ ወደ ክልል ፓርቲነት ተለውጦ እናያለን። ሚስተር ጆናታን በደቡባዊ ምስራቅና የትውልድ አካባቢያቸው በሆነው ደቡብ ኒጀር ዴልታ ክልል ከፍተኛ ታዋቂነት ተቀባይነትም አላቸው። ለዚህም ነበር እንደ አውሮፓ አቆጣጠር በ2011ዱ ምርጫ በብዙዎቹ ክልሎች 99 ከመቶ ድምፅ ያሸነፉት ጅብሪል ኢብራሂም የዲሞክራሲና ልማት ማዕከል ተመራማሪ ናቸው። የተጭበረበረ የድምፅ አሰጣጥን ለማስወገድ በአሁኑ ወቅት እየተሰራበት ያለው አካሄድ ምናልባት ገዢው ፓርቲ እንዳለፈው ያለ በርካታ ድምፅ ያጋብሳል ለማለት አያስደፍርም ይላሉ። እያንዳንዱ መራጭ ማለት ይቻላል ድምፁን ለፕሬዚደንቱ እንደሰጠ ነበር የተመዘገበው። በሐቅ ለሚካሄድ ምርጫ ግን ያ ትክክለኛ አካሄድ አይሆንም። ዘጠና ዘጠኝ በመቶ ብሎ ነገር አይሠራም። አሁን የተያዘው የድምፅ አቆጣጠርና አካሄድ ኮሮዦ ያለ አግባብ ማጨናነቅ ያስቀርና ትክክለኛ ምርጫን እውን የሚያደርግ ነው የሚሉት ኢብራሂም፣ ምርጫውን ሐቀኛ ለማድረግ ያሉት መሳሪያዎችም እንደ አውሮፓ አቆጣጠር በ2011 ከነበሩት የተሻሉና ዘመናዊ ናቸው በማለት በአጽንኦት ይናገራሉ። በጡረታ ላይ የሚገኙት ጋዜጠኛ ኢማኑዌል ኦኑቡኮ በናይጄሪያ የሚገኘው የሰብአዊ መብቶች ጸሐፊዎች ማኅበር ኃላፊ ናቸው። በ2011 የምርጫ ዘመቻ የፖለቲካ ንግግር የተከለከለበት ነበር፣ አሁን ግን ፖለቲከኞቹ ምንም አይነት ማዕቀብ አይደረግባቸውም ይላሉ። አሁን ወቅቱ አንዳንድ የሚያጣሉና የሚያጨቃጭቁ ጉዳዮች ወደ አደባባይ የወጡበት ጊዜ ነው የሀገሪቱ ፕሬዚደንት ከየት ነው መመረጥ ያለበት ከሰሜን ወይስ ከደቡብ ከዚያ ውጭ ደግሞ ሁለቱ ታዋቂ ፓርቲዎች የገዢው ፓርቲና የህብረቱ ማለት የኤፒሲ መራጩን ሕዝብ ወደ ራሳቸው ጎራ ለማስገባት የጎሳና የሃይማኖት ጉዳዮችን በስፋት ማስተናገድ ይዘው ነበር አሁን ደግሞ የቦኮ ሐራም ጉዳይ አለ እናም ይህ አማጼ ቡድን በ2011 ምርጫ ትልቅ ችግር ፈጣሪ እንደነበር አይዘነጋም ነገር ግን እንዲህ እንዳሆኑ እስላማዊ አገሮች ውስጥ ካሉ አማጺ ኃይሎች ጋር አላበረም ነበር። ያ ብቻ አይደለም። በምርጫ ወቅት ያካሄድ በነበረው የአመፅ ሽብር የተነሳ ከአንድ ሚሊዮን በላይ የሚሆኑ መራጮችን እንዲህ እንዳሆኑ አላሰናከለም ነበር። ቦኮ ሐራም በመገናኛ ብዙኃን አይቀርብም። ሆኖም የቅዳሜውን ምርጫ ለማሰናከል መዛቱ ይታወቃል። ያ ሽብር፣ ያ ዛቻ ይሳካል አይሳካም ለማንኛውም ሰው የሚተው ግምት ነው። የምታዳምጡት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በሳተላይት በናይል ሳት ታገኙናላችሁ። ከምሽቱ 3 ሰዓት ከ35 ደቂቃ ሆኗል። ወደ ሁለተኛው አጋማሽ ስንሸጋገር ሐኪምዎን ይጠይቁ። ቀደም ብሎ ባቀረብነው ዝግጅት እንደተረዳችሁት የዛሬው ዕለት የዓለም የቲቪ ቀን ነው። የዛሬው ሐኪሙን ይጠይቁም በበሽታው ስርጭትና ተዛማች ጉዳዮች ዙሪያ ያተኮረ ዝግጅት ይዞ ቀርቧል። አዘጋጁ አሉላ ከበደ ዶክተር አሸናፊ ዋቅቶላን በዚህ በዩናይትድ ስቴትስ በግል ሕክምና ድርጅት አገልግሎት በመስጠት ላይ የሚገኙ የውስጥ ደዌ ሐኪሙን አነጋግሯል። ዶክተር አሸናፊ በቲቢና በኤች አይቪ ስርጭት የመከላከል ፕሮግራም ላይ ያተኮረ የጸረ ኤድስና ጸረ ድህነት ቡድን የበጎ ፈቃድ አገልግሎት ተቋም መስራችና ዲሬክተርም ናቸው። ወደ ዝግጅቱ ዶክተር አሸናፊ እንደ አውሮፓውያን የዘመን አቆጣጠር ማርች 24 የዓለም የቲቢ ቀን የሚታሰብበት ነው። በየዓመቱ በዚህ ዕለት ህመሙን ለመከላከል የሚወጡ እቅዶች የሰሩና ያልሰሩትን፣ በዓለም አቀፍ ደረጃ የበሽታውን ስርጭት የሚመለከቱ ይነሳሉ። እንደሚያውቁት ይህንኑ አስታከን ይሄ በስፋት የተሰራጨ የበሽታ አይነት ዛሬም ገዳይ ነው እና ዛሬም ብዙ ሰዎች ህይወታቸውን በዚህ ህመም ሳቢያ ያጣሉና አንዳንድ ቁም ነገሮችን እለቱን አስታከን ለማንሳት ነው የዚህ ውይይት መነሻ። መሰረታዊ ከሆኑ ነገሮች እንነሳ፣ የበሽታውን አለም አቀፍ ስርጭትና ይዞታ በመመልከት ብንጀምር። በጣም አመሰግናለሁ አቶ አሉላ። የሳምባ ነቀርሳ ተብሎ የሚታወቀው በተለይ የሳምባ ፖልሞናሪ ቱበርክሎስ የሚባለው በዓለም ላይ በየአመቱ ብዙ ሰው የሚገድል ነው። በተለይ ባለፉት ሰላሳ አመት አካባቢ ከኤች አይቪ ኤድስ ጋር በተያያዘ የሰውነት መከላከያ ኃይል እንደሚወድቅበት ዝቅ በሚልበት ጊዜ አብሮ የሳምባ ነቀርሳ በቀላሉ እንዲይዝም እንዲስፋፋም ያደርጋል። በዚሁ ምክንያት በተለይ በእድገት ደረጃ ዝቅ ያሉ ናቸው የሚባሉ ሀገሮች ከፍተኛ ጉዳት ያደርሳል፣ ብዙ ሰዎችንም ይገላል። ያደጉ ሀገሮችም ውስጥ ባለው ግንኙነት ዓለም በጣም ተቀራርቧል፣ ከመቼው ይበልጥ ሰዎች አገራቸውን ለቀው ይሄዳሉ፣ በየሀገራቸው ይመላለሳሉ። በዛ ምክንያት በሽታው ከአንዱ ወደ አንዱ ሀገር ይተላለፋል። ልዩ የሚያደርገው አሁን ለምሳሌ አሁን አሜሪካን ሀገር በሚመልሰው ጥቂት ሰዎች በሚመጡበት ጊዜ የተጠናከረ የሳምባ ነቀርሳ መከላከያ ፕሮግራም አላቸው። በጣም የተጠናከረ እና ሰዎች ይመረመራሉ፣ ይታያሉ። ይሄም እንግዲህ በብዙ ሀገሮች እንደየሀገሩ ሁኔታ ነው ይደረጋል እንደ ሳንባ ነቀርሳ ያሉት ነገሮች ለምን የየራሳቸው ፕሮግራም ጠንካራ የሆነ የሚያስፈልግበት ምክንያትም አለ። አሁን አንዳንድ የአጣዳፊ በሽታዎች የአንድ ሳምንት በሽታዎች የሆኑ እንደሆነ መድኃኒት መለስ ወዲያው ወይ ይገላል ወይ ሰው ይድናል። እንደ ሳንባ ነቀርሳ ያሉ በሽታዎች አንደኛ ቶሎ ከአንዱ ወደ አንዱ ሊተላለፍ ይችላል። ሁለተኛ ደግሞ መድኃኒቶችን ከታወቀና መድኃኒት ከጀመሩ ያንን ነገር ለረጅም ጊዜ ሳያቋርጡ መውሰድ ያስፈልጋል። መድኃኒት ከተቋረጠ ሬዚስታንስ ይፈጥር እና ቴዎቶስ ሀሰበ ችግር ይፈጠራል። አዎ ይሄ ክሮኒክ ዲዚዝ ማኔጅመንት የምንለው ነገር ነው። ስር የሰደደ ክትትል የሚፈልግ በሽታ እያሉ ነው፣ ወደ አማርኛ ለመመለስ ነው። ይሄ በተለይ ረጅም ጊዜ አጣዳፊ ወደ ርስማኔ እና የተጠናከረ መዋቅር ያስፈልጋል። በመንግስት ደረጃ ፐብሊክም፣ በታካሚውም የአንድ ሰሞን ነገር አይደለም። መልካም ዶክተር አሸናፊ ስርጭቱን ብቻ ሳይሆን የበሽታውን ጠባይ ጨምረው በተለይ በልማድ ሳምባ ነቀርሳ የምንለውን ጎልቶ የሚታየው ሳምባን የሚያጠቃውን ነው እየተመለከትነው ያለ ነው። ዶክተር አሸናፊ እንዲህ ስር የሰደደ በስፋትም የተሰራጨ ሕክምና እያለው ነገር ግን ቅድም የገለጹትን ረጅም ጊዜ ክትትልና ህክምና መጠየቁ በአጥጋቢ መልኩ የበሽታውን ስርጭት ማቆም አለመቻሉ ዛሬም ብዙዎች መግደሉ ከምን አይነት ሁኔታዎች ጋር ሊዛመድ ይችላል? ይላሉ አንዳንድ ነጥቦችን ቢያካፍሉን። ለምን መድኃኒት እያለው ይህም በሽታ ሙሉ በሙሉ ማከምና ስርጭቱን መግታት አቃተ? አው ይሄ ነው እኮ ብዙ ጊዜ እንዲህ ያለ ነገር በምናይበት ጊዜ እድገትን ይመለከታል። እድገት ማለት ደግሞ ሁለንተና እድገት እድገት ስንል የጥቂት ሰዎች ሚሊዮነር መሆን ማለት አይደለም። ወይም የከተሞች ትላልቅ ህንጻና ትላልቅ ሆስፒታሎች መኖር ብቻ አይደለም። ይህንን እንግዲህ ስል እንደ ኢትዮጵያ ያሉ ሀገሮች ብቻ አይደለም እንደ አሜሪካንም ያለው ትን ህዝቡ የሚደርሰው የጤና ግልጋሎት እንዲጠናከር፣ አንደኛ የፐብሊክ ሄልት ሲስተሙ መጠናከር አለበት። ለምሳሌ ይሄ ደግሞ ለሁሉ ህብረተሰቡ መሆን አለበት፣ ለጥቂት ሰዎች አይደለም። ገንዘብ ያላቸው ብቻ ከሆኑ ወይም ከተማ ዳር ያሉ ሰዎች ብቻ ከሆኑ ይሄን የሚያገኙት፣ ሌሎቹ ችግር ላይ ይወድቃሉ ማለት ነው። አሁን እኔ ማደንቀው እንደ ኢትዮጵያ ካሉት ሀገሮች አንድ ምሳሌ ማለት ይሄ ነው። የሄልዝ ኤክስቴንሽን የማስፋፋት የሚደረገው ጥረት እጅግ አደንቃለሁ። ለምንድን ነው? እንደዚህ ያሉትን ችግሮች ቶሎ ወደ ጤና አገልግሎት ለመሳብ ይረዳል ግን እንደዚህ ያለው ነገሮች ካልተጠናከሩ ያለው ችግር፣ አንድ ሰው ይታመማል። አንደኛ ለማዳን ከባድ ነው፣ ሁለተኛ ለሌላው ለቤተሰቡ ያስተላልፋል። ኢኮኖሚ ቀውስ አለው። ቤተሰብ እንግዲህ ዋናው አምራቹ ሰው ይሞታል፣ ወይም ልጆች ብዙ ነገር ጣጣዎች አሉ። ይሄ ከእድገት ጋር የተያያዘ ነው። በዓለም ላይም ቢሆን ኢቦላ በቀላሉ መቆጣጠር የሚቻል ነገር ግን ስንት ጉዳት አደረሰ በአንድ ዓመት ባየነው የሄልስ ኬሩ እንትኑን ለአብዛኛው ዓለም ማድረስ አልቻልንም። እንደውም አንዱ ሰው ዓለም ላይ እኮ አንድ ብርጭቆ ንጹህ ማቅረብ ብንችል ብዙ ሰው ሕይወት ማትረፍ እንችላለን። ያንን አላደረግንም። በቲቪም በኩል ያለው ምሳሌው ትንሽ እንትን ለየት ይበል እንጂ ያ ነው። ሰው እኮ በቂ ኒውትሪሽን ማግኘት አለበት የተመጣጠነ ምግብ። አዎ፣ ሁለተኛ ሄዶ በቂ ምርመራ የሚያገኝበት ቦታ የህክምና ቦታ ያስፈልገዋል። ስራ መስራት አለበት። እነኙሁ ነገሮች ሁሉ የተያዙ ናቸው፣ ከእድገት ጋር የሚያያዙ ይ ነው ከዓለም ላይ የሚታየው ከፍተኛ የኢኮኖሚ እንቅስቃሴ ይኖር እንጂ እድገቱ የተመጣጠነ አይደለም። አብዛኛው ዶክተር አሸናፊ እንግዲህ አጠቃላይ ከዓለም አቀፍ የእድገት ሁኔታዎች ጋር መያያዝ በግለሰቦችም ሳይቀር በቤተሰብ ውስጥ የሚደረገው የህመሙን መከላከል ጥንቃቄ ከዚህ ጋር ተዛምዶ ሊታይ ይችላል። አንድ የመጨረሻ ነጥብ ብናነሳ የዓለሙ የጤና ድርጅት ደብች ባለፈው የአውሮፓውያን ግንቦት 2014 ጄኔቫ ላይ ባሳለፈው ውሳኔ ከ2016 እስከ 2035 ባለው አሁንም ዘመኑ እንደ አውሮፓውያን አቆጣጠር ነው። በሚቀጥሉት ሀያ ዓመታት ውስጥ በሽታውን ጨርሶ ከአለም ማጥፋት ውጥን ገነን ያለ ይለዋል። ራሱ ውጥን ይዘዋል። ዘጠና አምስት በመቶ በሽታው ሳቢያ የሚከተለውን ሞት ለመቀነስ፣ ዘጠና በመቶ አዳዲስ ለበሽታው የሚጋለጡ ሰዎችን ለመቀነስ የተወጠነ ጥረት ነው። የገነነ ነው። በእርግጥም አሁን ካለ ሁኔታ እስከ ዛሬ ካለመሳካቱ ጋርም ሲታይ ምን አይነት መንገዶች ሊያሳኩት ይችላሉ ማመን ሊያደርግ ይችላል ይላሉ። በገንዘብና ቱጃር ሀገሮች በሚያደርጉት እርዳታ ብቻ ሳይሆን በግለሰቦችም ደረጃ በሚለካው ይሄ ነው። መቼም በጣም ጥሩ ፕላን ማውጣት አንዳንድ ጊዜም ጠንከር ያለው ጥረት ምክንያት አላማ ይሆናልና ያ ደህና ነው። ፖዘቲቭ ነው። ማየው እንደ ሳምባ ነቀር ያለውን በሽታ የሚነካ ነገር ያንን አይነት ከፍተኛ ትርጉም ያለው ውጤት ሊያመጣ የሚችለው ሌሎችንም ነገሮች አብሮ ሲይዝ ብቻ ነው። የጤናው ዘርፍ ለብቻው የሚንቀሳቀስ ነገር አይደለም። በኢኮኖሚውም ሌላውም ድም ያለ ሁለተኛ ደግሞ የሶሻል ጀስቲስ ም እኮ ይያያዛል። ማህበራዊ ፍትህ የሚሉት የተመጣጠነ ያናኗዋር ዘይቤ፣ የሀብት ስርጭት፣ የመሳሰለው አዎ፣ እሱ ሁሉ ይያያዛል። አሁን እዚህ ማገር እነሳ የሚችል ጥያቄ ነው። እርግጥ አደጋ የለውም። ከፍተኛ ቲቪ የሚሰራጭበት ሁኔታ ከፍተኛ የሆነ ነገር የለም። ግን የዚህ ተመጣጠነ የኢንካም ኢኒኳሊቲ ነው እዚህ የሚባለው፣ የገቢ አለመመጣጠን ነው። የቤተሰቦች ገቢ አለመመጣጠን ሁኔታ ህዝቡ ስብስብ ያደርገዋል። ያ ደግሞ መጥፎ ነው፣ ምክንያቱም ቱበርኩሎሲስ አሁን እየተስፋፋ ሲሄድ ሌላውንም ይነካል። ጥሩ አላማ ማድረግ ያስፈልጋል፣ ግን መረሳት የሌለበት የጤናው ዘርፍ መጠናከር አለበት። ግን በሌላው በኩል የሚደረገውም የተመጣጠን የኢኮኖሚ ሶሻል እንቅስቃሴም ያም በጣም አስፈላጊ ነው ባይ ነኝ። ዶክተር አሸናፊ አቅቶ ላይ የውስጥ ደዌ ህክምና ልዩ ባለሙያ ለተለመደ ትብብሮ ለጊዜው አመሰግናለሁ። እግዜር ይስጥልኝ። እኔም በጣም አመሰግናለሁ። ደህና እንደተከታተላችሁት አድማጮች፣ ዛሬም በቲቢ ሳቢያ ብዙ ጉዳቶች ይደርሳሉ። የዓለም የጤና ድርጅት ደብልዎችው እንዳመለከተው እንደ አውሮፓውያን የዘመን አቆጣጠር በ2013 ብቻ ዘጠኝ ሚሊዮን ሰዎች ለበሽታው ሲጋለጡ ቁጥራቸው አንድ ነጥብ አምስት ሚሊዮን የሚደርስ ሌሎች ደግሞ ለህልፈት ተዳርገዋል። አድማጮች በዛሬው ዓለም አቀፍ የቲቪ ቀንን መነሻ ባደረገው ልዩ ፕሮግራማችን ሲያቢ ያሸጋግር ነውንና በቀደሙ ፕሮግራማችን ቅጥሮ የሰጠንበትን የመስማት ችሎታ መቀነስ ወይም ማጣት የተመለከተ ዝግጅት በመጪው ሳምንት እናቀርባለን። ያአሁኑን በዚሁ አበቃን። መልካም ምሽት። አሉላንና እንግዳው እናመሰግናለን። የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ ነው። ስርጭታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። ልዩ ዘገባ ይዘናል። በአባይ ወንዝ ፍትሐዊና ሁሉን አቀፍ የውሃ አጠቃቀም እንዲሁም የታላቁ የህዳሴ ግድብ የመርህ ስምምነት ትናንት በካርቱም ተፈርሟል። የግብጽ ፕሬዚዳንትና የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ዛሬ በአዲስ አበባ መወያየታቸውን አስቀድመን ዘግበናል። ባልደረባችን ሰለሞን አባተ በስምምነቱ ዙሪያ የባለሙያ ትንተና ይዟል። ያው ሁላችንም እንደምናስታውሰው በሁለት ሺህ አስር ዓመተ ምህረት በካምፓላ የተገናኙት የላይኛው የናይል ተፋሰስ ሀገሮች የ ኮምፕሬሲቭ ፍሬምወርክ አግሪመንት የሚሉትን አንድ ስምምነት ተፈራርመው ነበረ። ሲኤፍኤ የሚሉትን ስምምነት የዛኛው ስምምነት ዘላቂ ጥቅሜን ይጎዳል ያለችው ግብጽ ላልተወሰነ ጊዜ ራሷን ከዚህ ከናይል ቤዝን ኢኒሽቲቭ ከሚባለው ድርጅት አግ ቆየቷ የሚታወስ ነው እና የናይል ተፋሰስ ትብብር ማለት ነው ከናይል ተፋሰስ ሀገሮች ህብረት ራሷን አግላ ቆይታ ነበረ። ነገር ግን በቅርብ ጊዜያት ውስጥ በተለይ ደግሞ ፕሬዚደንት ሞርሲ ከተወገዱ በኋላ እና የሽግግር መንግስቱ ከተቋቋመ በኋላ እንደገና አዲስ ጥረቶች ተጀምረው ነበር። በግብጽ በኩል የነበራትን የሻከረ ግንኙነት የማደስና ተመልሰው ወደዚህ አይነቱ ህብረት ውስጥ የመግባት አዝማሚያ በተለይ ደግሞ አሁን ስልጣኑን የያዙት ፕሬዚደንት አብዱልፋታ አልሲሲ ወደ ስልጣን ከመጡ ጀምሮ ግብጽ ለዘመናት ዘግተው የነበረውን የአፍሪካ እና ወድታች ያሉትን ሀገሮች ግንኙነቷን ለማደስ ቆርጣ የተነሳች በሚመስል አዝማሚያ ከፍተኛ እንቅስቃሴ ሲያደርጉ ነው የነበሩት። ከእነዚህ ውስጥ ከፍተኛ ትኩረት የሚሰጡት እና ህልውናቸውን መሰረት እንደሆነ የሚያስቡት የአባይ ጉዳይ ነው እና በዚህ ጉዳዮች ላይ ባለፉት ጥቂት ወራት በመሪዎች ደረጃ እንዲሁም በውጭ ጉዳይ ሚኒስትሮች ደረጃ ከፍተኛ ውይይቶች ሲካሄዱ ነበረ። ከፍተኛ ድርድሮች ተካሂደዋል። በተለይም ደግሞ የዚህ የውሃ ዋነኛ ምንጭ እና ዋነኛ ተጠቃሚ የሆኑት ኢትዮጵያና ግብጽ ማለት ነው። በሁለቱ መካከል ከፍተኛ ድርድር ሲካሄድ ቆይቷል እና የትናንቱ ስምምነት የዚህ ረዥም ጊዜ ፈጀ ረዥም እልህ አስጨራሽ ውይይት እና ድርድር ውጤት ነው ብለን በአጭሩ መጠቅለ ለማስቀመጥ እንችላለን። አቶ አቤል እርሶ ለመሆኑ በዚህ ጉዳይ ላይ በቀጥታ የሚሳተፉበት መድረክ አለ እንዴ? በቀጥታ የምንሳተፍበት መድረክ እንደ ባለሙያ ነው እንጂ እንደ ሌሎች እንትኖች የሉም። እንደ ባለሙያ ግን በተለያዩ መድረኮች ላይ እንተሳትፈናል። ጉዳዩን ደግሞ ከስራችንም ጋር ስለሚያያዝ በሚገባ እንከታተዋለን እንጂ በአባልነት ወይ በዛ ደረጃ የተሳተፍኩበት ነገር የለም። ስለዚህ ሀሳብ በመስጠት በትንታኔዎች እና በመሳሰሉት ተሳተፉት ማለት ነው? አዎ፣ በትንታኔዎች በተለይ ደግሞ እንደዚህ አይነት እንትኖች ወዴት ያምራሉ የሚለውን ነገር በመተንተን ያው ቢሮአችንም የሪሰርች ኢንስቲትዩት ስለሆነ የምርምር ተቋም ስለሆነ ከዚህ ጋር የተያዙትን ጉዳዮች ላይ በማጥናት በመተንተን እና መጪው ነገሮች ላይ ምን ይመስላሉ የሚሉትን በማጥናት ነው። በዋነኝነት እንትን ያለው እና ከመንግሥትም ነጻ የሆነ ራሱን የቻለ ኢንስቲትዩት ስለሆነ የምርምር ስራዎችን ለሚመለከተው አካላት የማድረስ ነው እንጂ あっ。 እንደዚህ አይነት ውይይቶች ላይ የመሳተፍ ስልጣኑም የለንም። አቶ አቤል፣ እስቲ አንድ መሠረታዊ ከሆነ ጥያቄ ልነሳ። ግብፅ ከአባይ ውሃ ሃምሳ አምስት ነጥብ አምስት ቢሊዮን ሜትር ኩብ ውሃ ይገባኛል ብላ እንደውም ታሪካዊ መብቴ ነው ብላ የምታስብና የምታምን ሀገር ነች። እስካሁንም ድረስ በዛ መሰረት ነው ስትጠቀምበት የነበረችው። በተለይ በ1959 ዓመተ ምህረት ስምምነት በሚሉት ሰነድ ውስጥ በሰፈረው መሰረት ማለት ነው። በኢትዮጵያ በ1959 50 ወይም 51 ዓመተ ምህረት አካባቢ ማለት ነው የወጣ ሰነድ ነው እና አሁን ወደዚህ ስምምነት ስትገባ ከዚህ ሁሉ ትግል በኋላ ምን አገኛለሁ ብላ ነው። እንደ ጠቀስከው እንደ አውሮፓውያን አቆጣጠር በአስራ ዘጠኝ ሀምሳ ዘጠኝ በተፈረመው በዚህ ስምምነት ለግብጽ ወደ ሀምሳ ዘጠኝ ቢሊዮን ኪቢክ ለሱዳን ወደ አስራ ስምንት ቢሊዮን ኪቢክ ሜትር ሲፈቅድ ከዚህ ውስጥ ደግሞ ሰማንያ አምስት በመቶ ያህል ውሃ የአባይን ውሃ የምታመነጨው ኢትዮጵያ ከአንድ ፐርሰንት ያነሰ ድርሻ ነበር የተሰጣትና ለረዥም ጊዜ ሲያከራክር የቆየው ይሄ ስምምነት ምንድን ነው ኢትዮጵያ ባልተሳተፈችበት እውቅና ባላገኘችበት እና ይሁንታዋን ባልሰጠችበት ስብሰባ እና ስምምነት ላይ አትገደድም የሚል ነበር የኢትዮጵያ የረዥም ጊዜ መከራከሪያ አቋም። የአሁኑ ልዩነት በተለይ በአስራ ዘጠኝ ሀያ ዘጠኝ እና በአስራ ዘጠኝ ሀምሳ ዘጠኝ ከተፈረሙት ስምምነቶች በመሰረታዊ ሁኔታ የሚለየው ምንድን ነው? በሁለቱ ስምምነቶች በተለይ በሁለቱ በጠቀስኳቸው በሀያ ዘጠኝ እና በሀምሳ ዘጠኝ በነበሩ ስምምነቶች ላይ አባል ሀገራቱ ራሳቸውን ችለው ተደራዳሪ፣ መጨረሻ ላይ ደግሞ በስምምነት ፊርማው ላይ ፊርማቸውን ያኖሩ አልነበሩም። ሁለቱም በቅኝ ግዛት እና በወኪሎቻቸው እንዲሁም በሌላ ጊዜ ደግሞ በተናጠል በተናጠል በግብጽ እና በሱዳን መካከል የተካሄደ ነበርና የኢትዮጵያ እውቅና የተነፈገባቸው ስምምነቶች ነበሩ። የአሁኑ ስምምነት ግን ልዩ የሚያደርገው እነዚህ ለዘመናት ሲያከራክሩ እና ሲያጨቃጭቁ የነበሩ የቅኝ ግዛት የቅኝ ገዢዎችን ማዕከል ያደረገ ስምምነትን በአዲስ ሀገራቱ ራሳቸውን ችለው ራሳቸውን ችለው ተደራድረው የለወጡት መሆኑ በጣም ልዩ ያደርገዋል እና በዚህ ሂደት ውስጥ ግብፅና ሱዳን የሚያገኙት ለረዥም ጊዜ ከኢትዮጵያ በኩል ቃል የተገባውን ነገር ነው። ይህም ኢትዮጵያ ለረዥም ጊዜ በውሃው ላይ ይሄ ነው ሲግኒፊካንት ሀርም የሚሉት ማለት በውሃ ላይ ከፍተኛ ከፍተኛ ጉዳት ሊያደርስ የሚችል በውሃው ፍሰት ላይ ከፍተኛ ጉዳት ሊያደርስ የሚችል ምንም አይነት የልማትም ሆነ ሌላ አይነት ግንባታ እንደማታካሄድ ለረዥም ጊዜ ስታሳወቅ ቆይታለች። ይህም የአባይ ግድብ በዋነኝነት እና በመሰረታዊነት የሚፈለገው ኤሌክትሪክ እንዲያመነጭ እና ከዛ በኋላ ደግሞ ያልተቋረጠ ፍሰት እንዲኖረው ነው እና በዋነኝነት ፍሰቱ እንደማይቋረጥ በተደጋጋሚ ቃል ይገባ ነበረ። ይሄም አሁን የስምምነቱ አካል እንዲሆን ተደርጓል። ማለትም ኢትዮጵያ በዋነኝነት ይሄንን ግድብ የምትጠቀምበት ለኤሌክትሪክ ማመንጫ መሆኑ ነው። ከዚህ በተረፈ ደግሞ ሌሎች ጥቅሞች እንደሚያስገኝ ተዘርዝሯል። አንደኛው ምንድን ነው? በሚመነጨው ውሃ ላይ ለታችኛው ተፋሰስ ሀገራት እንዲገዙ ቅድሚያ እንደሚሰጣቸው ለሱዳንና ለግብጽ ማለት ነው። በክፍለ አህጉሩ ያለውን መስተጋብር ያለውን ግንኙነት የበለጠ ያጠናክራል ተብሎ ይታሰባል። ከዚህ በተጨማሪ ደግሞ ለረዥም ጊዜ በተለይ በሱዳን በኩል የነበረውን ደለል የሚያስቀር ሁኔታ ስለሆነ የተሰራው በደለል ምክንያት ሊከሰቱ የሚችሉ ችግሮችንም ያስወግዳል። ከዚህም በሌላ ደግሞ ያልተቆራረጠ ፍሰት እንዲኖረው ነው። በፊት በክረምት ጊዜ እየሞላ በተለይ ሱዳን ላይ ከፍተኛ ጉዳት ያደርስ ነበረ የውሃው። አሁን ግን በክረምትም ይሁን በበጋ ያልተቋረጠና የተመጣጠነ ፍሰት እንዲኖረው ያደርጋል። ስለዚህ ጥቅሞቹ ዘርፈ ብዙ እንደሆኑ ከረዥም ጊዜ በኋላ እያመኑ ይመጡ ይመስለኛል። ሌሎች ግን ትልልቅ ምክንያቶችም ይኖራሉ። በተለይ ደግሞ የኢትዮጵያ እያደገ ያለ የተደራዳሪነት ሚና በአካባቢው ላይ ያላት ተጽዕኖ እንዲሁም በዲፕሎማሲ መስክ በቅርብ ጊዜ ያስመዘገበችው ከፍተኛ መርታዎች የተደራዳሪነት አቅምና ሚናዋን እንደጨመሩት ስናስቀምጥ በሌላ በኩል ደግሞ ግብጽ ከሁለት ሺ አስራ አንድ እንደ አውሮፓውያን አቆጣጠር አንስቶ ወደ አራት እና አምስት የሽግግር መንግስቶችን ጨምሮ ወደ አራት እና አምስት መንግስታት የተፈራረቁባት ስለሆነ ያለው የፖለቲካ ችግር የራሱን ተጽዕኖ አሳርፎ ሊሆን ይችላል። ስለዚህ እንደበፊቱ ከአስር አመት ከሀያ አመት በፊት እንደነበረው ግብጽ ከፍተኛ ስፍራ የያዘች በወታደራዊም፣ በኢኮኖሚም፣ በዲፕሎማሲውም መስክ ከፍተኛ ተጽዕኖ የምታሳርፍ ኢትዮጵያ ደግሞ በረሃብ፣ በጉስቁልና፣ በእርስ በርስ ጦርነት የምታወቅ አገር ላይ ሆነው አይደለም ይሄ ግንኙነት የተደረገው እና አሁን ሁለቱ የተወሰነ መመጣጠል ያሳዩበት፣ የተወሰነ መቀራረብ በሁሉ መስክ ያሳዩበት ሁኔታ ላይ መሆኑም ለድርድሩ አወንታዊ መፈጸም መሰረት የጣሉ ናቸው ብለን ማስቀመጥ እንችላለን። ድርድሩ መሳካት ከፍተኛ አይነተኛ ተጽዕኖ አሳርፏል ብለን ማስቀመጥ እንችላለን። ስለዚህ ግብጽ ልታገኝ ትችላለች ከሚባል ጥቅም አኳያ ብቻ ሳይሆን አሁን በዓለም አቀፍ ደረጃ እና በአካባቢያዊ ደረጃ በተፈጠሩ አስገዳጅ ሁኔታዎች ጭምር ነው። እንደዚሁም በግብጽ ውስጥ በራሷ ውስጥ በተፈጠሩ አስገዳጅ ሁኔታዎች ጭምር ነው። ግብጽ ወደዚህ እንድትገባ ምክንያት የተፈጠረው ነው የሚሉኝ እርስ ምክንያቱም አንድ ነገር ላንሳሉ የድሮ የግብጽ ፖሊሲዎች የድሮ መንግስታት፣ ከመቶ ዓመት እና ከዛ በፊትም ያሉትን ከቆጠርን ብዙ ጊዜ እንደ መደራደሪያ ሲጠቀሙት የነበረው ኃይልን ነው። ምክንያት አመክኒዮን ነበረ። አመክኒዮን ለመጠቀም ብዙ የሚያስፈልጋቸው አልነበረም። ምክንያቱም ከኢትዮጵያ ጋር እጅግ የሰፋ ልዩነት ነበራቸው እና ሁልጊዜ በማስገደድ ሌሎች በዙሪያ ያሉትን ሀገራት እንደ መሳሪያ በመጠቀም የማፈራራት አዝማሚያ ነበር ሲያሳዩ የነበረው። አሁን በአሁኑ ሰዓት በሁለት ሺ አስራ አምስት የድርድር የተካሄደው የአይነት ተጽዕኖችና ማፈራሪያዎች ብዙ ትርጉም አልባ በነበሩ በሆኑበት ሰዓት ካውንተር ፕሮዳክቲቭ የሚሆኑበት አጸፋቸው መጥፎ የሚሆንበት ሁኔታ ላይ እንዳለ ስለተገነዘቡ ያ በትክክል በአመክንዮ ላይ የተመሰረተ ሁኔታውን በማንበብ ላይ የተመሰረተ ግንኙነት እንዲያደርጉ ረርቷቸዋል። ከዚህ በፊትም የነበረው በዋነኝነት ለእኔ እንደሚመስለኝ የውሃ ብቻ አልነበረም። አንዱ ውሃው ላይ ሙሉ ለሙሉ የማዘዝ መብት እንዳለው ሌላውን ደግሞ የመታዘዝ ግዴታ እንዳለበት አድርጎ ስለሚቆጠር ነበረ ለዘመናት የመቀራረብ ሁኔታ ያልታየው። በአሁኑ ሰዓት ግን የኢትዮጵያ የመደራደር አቅመም እንደገለጽኩት ስለጨመረ ግብጾችም ደግሞ ለብዙ ዘመናት ሲመኩበት የነበረው ይሄ በአካባቢው ላይ ተጽዕኖ ብቻ በመፍጠር እና በማስፈራራት በውዴታም ይሁን በግዴታ የእነሱን ሀሳብ ብቻ ተቀባይነት እንዲያገኝ የማድረግ ሁኔታ እየሰራ ስላልመጣ ሁለቱም በደመነፍስ ሳይሆን በትክክል በአመክንዮ ላይ የተመሰረተ ድርድር አድርገው ወደ ዘላቂ ትብብርን እና ወደ ዘላቂ ሰላም የሚያደርሳቸውን መንገድ እንዲደርሱ ረድቷቸዋል ብዬ ለማስቀመጥ ነው አጠቃላይ። አቶ አቤል አባተን አመሰግናለሁ። ትንታኔያቸው ይቀጥላል። ቀጥሎ የሚሰማው ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በዓለም ዙሪያ የሚገኙ ሀገሮች የዛሬውን መጋቢት አስራ አምስት የዓለም የሳምባ ነቀርሳ ቀን በማለት አስበው ይውላሉ። እለቱ ዶክተር ሮበርት ኮክ እንደ አውሮፓውያን ዘመን አቆጣጠር በ1882 ዓ ም ማይኮባክቲሪየም ቱበርኪሎሲስ የተሰኘውን የሳምባ ነቀርሳ በሽታ የሚያመጣውን ባክቴሪያ ወይም ረቂቅ ነፍሳት ያገኙበት በመሆኑ ነው የሚታሰበው። ይህ ቀን እንዲታሰብ የተደረገበት ምክንያት ደግሞ የሳምባ ነቀርሳ በዓለማችን ተላላፊ በሽታ መሆኑን ሕዝቦች እንዲያውቁ ለማድረግ ነው። ዛሬ በዓለማችን ካንዱ ወደ ሌላ በመተላለፍ የብዙ ሰዎችን ሕይወት ያጠፋሉ ከሚባሉት በሽታዎች በሁለተኛ ደረጃ ላይ የሚገኘው ቲቢ ነው። ዘጠኝ ሚሊዮን የሚሆኑ በበሽታው የተያዙ ሲሆን አንድ ሚሊዮን ሦስት መቶ ሺህ ያህሉን ገድሏል። ሊልና የቪኦኤ ርዕስ አንቀጽ ሐተታውን ይቀጥላል የአንታይ ባያቲክስ መድኃኒት እንደ አውሮፓን ዘመን አቆጣጠር በሺ ዘጠኝ መቶ አርባ ዓ.ም ከመምጣቱ በፊት ቱበርኩሎሲስ ወይም በምህጻር ቲቢ በዓለማችን እጅግ ከሚያስፈሩ በሽታዎች አንዱ ነበር። በአብዛኛው ከቲቢ ጋር በተያያዙ ብዙ ሰዎች ያልቁ የነበረው ደግሞ በማደግ ላይ በሚገኙ ሀገሮች ውስጥ ነው። ምክንያቱም በሽታው በቀጥታ የተያያዘው ከድህነት፣ ከተገለሉና ለበሽታ ከተጋለጡ ደህንነታቸው ባልተጠበቁ ቤቶች ከሚኖሩና ከሚራቡ ሰዎች ጋር በመሆኑ ነው። ቲቢን ከምድራችን ጨርሶ ለማጥፋት የተያዘው ጥረት ባለፉት 25 ዓመታት ከፍተኛ ምርት አስመዝግቧል። ከ1990 ወዲህ በበሽታው የሚሞቱ ሰዎች ቁጥር 45 ከመቶ ቀንሷል። በዩናይትድ ስቴትስ መንግሥት፣ በቢልና መሊንዳ ጌትስ ፋውንዴሽን ፋውንዴሽንና የዓለም ጤና ድርጅት በተገኘ የገንዘብ ድጋፍ አዳዲስ ቴክኖሎጂዎች በመፈጠራቸው ደግሞ አነስተኛና መካከለኛ ገቢ ባላቸው አገሮች በሽታውን ፈጥነው ማዳን የሚችሉ መድኃኒቶች ጥቅም ላይ መዋል ችለዋል ይልና የቪኦኤ ርዕሰ አንቀጽ በመቀጠል ለበርካታ አስርት ዓመታት ተገቢው መድኃኒት ቢገኝም ቲቢ ዛሬም ድረስ የዓለማችን ዋና የጤና ችግር ሆኖ ይታያል ብሏል። የዓለም የጤና ድርጅት እንደሚለው ከስድስቱ ክልሎች በአምስቱ የበሽታው ስርጭት ቀስ በቀስ እየቀነሰ ይታያል። ያም ሆኖ ግን የተባበሩት መንግሥታት ሚሊኒየም ግቡን በ2015 ለመምታት በሚያስችለው ግስጋሴ ላይ ይገኛል። ዩናይትድ ስቴትስ የቲቢን ስርጭት ለመዋጋት ቁርጠኛ ናት። ጥረታችን የበሽታው ስርጭት ባየለባቸው ሀገሮች ላይ በማትኮርም ሕይወት አዳኝ መርሃ ግብሮችን እናግዛለን። በፌዴራሉ መንግሥት ስር ባሉ መሥሪያ ቤቶች ሁሉም ቅድሚያ የሰጠነው ተግባር ቲቢን መዋጋት ነው። በእኛ በኩል ኤች አይቪ ኤድስን ቲቢንና ወባን የመዋጋቱ ሐሳብ ከመነጨ ከሁለት ሺህ ሁለት ዓመተ ምሕረት ጀምሮ ጥረቱን ለማገዝ በዓለም አምስት ቢሊዮን ዶላር በመለገስ ከፍተኛውን ገንዘብ አዋጥተናል። ትብብራችን ይቀጥላል፣ ሲል የቪዮኤ ርዕሰ አንቀጽ ሀተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። እዚህ በስቱዲዮ ፕሮግራሙን የመራልን ንጉሡ ታምሬ ነው። በዕለቱ ስርጭት አዘጋጅ በትዝታ በላቸውና በሌሎቹም ባልደረቦቻችን ስም የምንሰናበታችሁ ቆንጂታይና ሄኖክ ሰማ እግዚአብሔር ነን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ነገ ከምሽቱ በአንድ ሰዓት በቀዳሚው ዝግጅታችን በሦስት ሰዓት ላይ ደግሞ በመደበኛው ስርጭት እስከምንገናኝ ሰላም፣ ደህናደሩ ደህናደሩ